የዩናይትድ ስቴትስ የምክር ቤት አባላት የውሳኔ ሀሳብ የዩናይትድ ስቴትስ ተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትላንት በስቲያ አውጥተዋል። ሚሊዮኖች ለረሃብ ተጋልጠዋል፣ ለመፈናቀል ተዳርገዋል ይላል የኮንግረስ አባላቱ የጋራ መግለጫ። የኢትዮጵያ መንግስት ግን የዓለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ይላል። መስፍን አራጌ ዝርዝሩን ይዟል። የዩናይትድ ስቴትስ ኮንግረስ አባላት የሆኑት ግሪጎሪ ሚክስ፣ ማይክል ማካውል፣ ካረን ባስ እና ክሪስቶፈር ስሚስ ከሁለት ቀናት በፊት በጋራ ባስተላለፉት አቋም በትግራይ ቀጥሏል ያሉትን ጦርነትና ውድመት በመላ ሀገሪቱ እየተባባሰ መጥቷል ሲሉ የገለጹትን የሰብአዊ መብት ጥሰት በጽኑ አውግዘዋል። በትግራይ በተከሰተው ጦርነት የአካባቢው ነዋሪ ክፉኛ መጎዳቱን የጠቆመው መግለጫው ከአንድ ሚሊዮን የሚልቁ ሰዎች ተፈናቅለዋል፣ ከአምስት ሚሊዮን በላይ የሚሆኑትን ደግሞ ወደ ከፋ ረሃብ እያሸጋገራቸው ነው ብሏል። ኢትዮጵያ ውስጥ የተፈጠረው ሁኔታ ሰፊውን የአፍሪካ ቀንድ ሰላምም እያናጋ ነው ይላል መግለጫው። ቀጥሎ ያለውን ግጭትም ተቀባይነት የሌለው ሲል ነበር የገለጸው። ለሰብአዊ ተራድኦ ሰራተኞች ደህንነቱ የተጠበቀና አጋጅነት የሌለበት ተደራሽነትን በማመቻቸት ለጉዳት ተጋላጭ ለሆኑ የኅብረተሰብ ክፍሎች አስቸኳይ እርዳታ እንዲቀርብላቸው ተጠይቋል። የኮንግረስ አባላቱ ጦርነት ውስጥ የገቡት ወገኖች በፍጥነት ግጭት አቁመው በቅን መንፈስ የታጀበ ፖለቲካዊ ውይይት እንዲያደርጉም ጥሪ አስተላልፈዋል። የኢትዮጵያና የኤርትራ መንግስታትም ኤርትራ ሰራዊትን ከኢትዮጵያ ሙሉ በሙሉ ለማስወጣት የገቡትን ቃል በፍጥነት ተግባራዊ ማድረግ አለባቸው ሲል ጥሪ አስተላልፏል። መግለጫው የተባበሩት መንግስታት የሰብአዊ መብት ኮሚሽን ቢሮም ሆነ የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ የተፈጠረውን የሰብአዊ መብት ጥሰት እና ጉዳት የመመርመር ሙሉ ስልጣናቸው እውን እንዲሆነና ተደራሽነት እንዲያገኙ አሳስበዋል። በኢትዮጵያ ውስጥ ያለው ፖለቲካዊ ሁኔታና የጸጥታ ድባብ መጪው ሀገራዊ ምርጫ ነጻ ፍትሐዊና ታማኝ ሆኖ ለመጠናቀቁ ጥያቄ ጥያቄ ይጭርብኛል፣ የሚለው የኮንግረሱ አባላት አቋም በምርጫው ግጭቶችና አለመረጋጋቶች እንዳይባባሱ መገለል የደረሰባቸው ወገኖችም የበለጠ መብታቸው እንዳይገፋ ልዩ ትኩረት ሊሰጥ እንደሚገባም አመላክቷል። ሰባት ወራትን የተሻገረው ግጭት መቀጠል የለበትም የሚለው መግለጫው የሚሊዮኖች ሕይወት አደጋ ላይ ነውና አስቸኳይ የሰላም ስምምነት ያስፈልጋል ሲል መልእክቱን ይቋጫል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኒ ስዩም ሰሞኑን ለውጭ ሀገር መገ ገናኛ ብዙኃን በሰጡት መግለጫ ስለ ትግራይ የሚነገረው ውጭ ሀገር የሚኖሩ ወንጀለኛ ሲሉ የጠሩት ቡድን ደጋፊዎች የተዛባ መረጃ በማስተላለፋቸውና ይህንን የተዛባ መረጃ ያለምንም ማጣራት ተአማኒ የሚባሉ ተቋማት ጭምር በመጋራትና በማጋራታቸው እንደሆነ ገልጸዋል። ከሰላማዊ ሰዎች ግድያና ወሲባዊ ጥቃት ጋር ተያይዘው የተፈጸሙ ወንጀሎችን የሚመረምር ቡድን መቋቋሙን ኃላፊው አስታውቀዋል። ከሰብአዊ ተራዶ አቅርቦት ጋር በተያያዙም ለእንቅስቃሴ አስቸጋሪ በሆኑ አካባቢዎች ወታደራዊ አጀብ በማድረግ እርዳታው ለተገቢው ሰው እንዲደርስ እየተደረገ ነው ሲሉ የገለጹት ኃላፊዋ፣ አንዳንድ አካላት ግን በሰብዓዊ ድጋፍ ስም የጦር መሳሪያ ለማስገባት እንደሚሞክሩ ተጨባጭ ማስረጃ አለን ይላሉ። የሰብአዊ ድጋፉ ቀጥሎ ባለበት በአካባቢው ረሃብ ተከስቷል መባሉ ግን መሰረተ ቢስና ፖለቲካዊ ፍላጎት ያጠላበት ነው። እንደ ፕሬስ ክፍል ኃላፊዋ ከመጪው ሀገራዊ ምርጫ ጋር በተያያዘም ፌዴራል ፖሊስ፣ ጠቅላይ አቃቤ ህግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስቴርና ክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ህጋዊ እንዲሆን እየተሰራ መሆኑን ገልጸዋል። ውጭ ጉዳይ ሚኒስቴር በቅርቡ በወጣው መግለጫ ከህወሀት ጋር የተጀመረው ጦርነት እንዲቆምና በጠረጴዛ ዙሪያ ድርድር እንዲካሄድ የሚደረገውን ተደጋጋሚ ጥሪ መንግስት እንደማይቀበለው ገልጾ ህወሀት የኢትዮጵያን ሉዓላዊነትና ህገ መንግስቷን እየተዳፈረ ነው ማለቱ ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ